تاني يا من رجم يا برونت كابينا የአዲሱ ትውልድ ድምፅ ጤና ይስጥልኝ። እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ማክሰኞ ሚያዝያ 19 2013 ዓ ም የጋቢና ቤ መሰናዶ ጀምሯል። ለምሽቱ የያዝንላችሁን እናስተዋውቃችሁ። በአሁኑ ሰዓት በሶማሌ ክልል ከሌሎቹ የሀገሪቱ ክፍሎች በተለየ ሁኔታ የሞባይል የባንክ አገልግሎት መጧጧፉ ተሰምቷል። ሙስተፌና አብይ ከመጣ በኋላ ያው አገልግሎቱን በዛ እየተሰጠ ነው። ሬስ ማይክሮፋይናንስ ኢንስቲትዩሽን በነገራችን ላይ የሚሰራው እንደ ባንክ ነው። እንደ ባንክ አይነቱ ነው። የአነስተኛ ባንክ ነው የሚባለው። ኮር ባንኪንግ የሚባል ነገር እንሰጣለን። ፀሀይ ሞባይል ባንኪንግ የሬስ ማይክሮፋይናንስ ኢንስቲትዩሽን የሚሰጣቸው አገልግሎቱ አንዱ ነው እና ዋነኛው ነው። በዚህ ዙሪያ ዘገባለን። በሌላ በኩል መጪው ምርጫን በተመለከተ ወጣቶች ድምጻቸውን ከምን አኳያ እንደሚሰጡን አጋርተውናል። መጀመሪያ መስፈርት ፓርቲዎቹ ገሪት ውስጥ ያለውን ቀውስ፣ የሰላም ቀውስ እንዴት አድርገው ነው ኦብዘርቭ እያደረጉት ያሉ ዝም ብለው የሆነ በዚህም እዚያም እየተፈጠረ ያለ ግጭት ነው ብሎ ነው የሚያስቡት ወይስ የሆነ መሰረት አለው ብሎ ነው የሚያስቡት። የሰማችሁት ከተሳታፊዎቹ መካከል ነው። በምሽቱ ይደመጣል። ሌሎች ጥንቅሮችም አሉን። አብራችሁን እንድትቆዩ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ስንሆን እናንተም አብራችሁን ስለምታመሹ እናመሰግናለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገር። አመሰግናለሁ ኤደን። በማህበረሰቦች መካከል በተፈጠሩ ግጭቶች ምክንያት አማራ ክልል ውስጥ ያለውን የጸጥታ ሁኔታ አሁንም ውጥረት የነገሰበትና ያልተረጋጋ መሆኑን ከሰብአዊ ረዴት ባልደረቦቻችን አገኝ ነው ያሉት መረጃ መገንዘባቸውን የተባበሩት መንግስታት ድርጅት ቃል አቀባይ ፋርሃን ሀቅ ትናንት ለጋዜጠኞች ገልጸዋል። ቁጥሩ እጅግ የበዛ ሰው ለመፈናቀሉ ምክንያት በሆኑትና ዝርፊያ የንብረትና የመሰረተ ልማት ውድመትን ባስከተሉት ግጭቶች በሕይወትና በአካል ላይ ያደረሰው ጉዳት መጠን በውል እንደማይታወቅ አመልክተዋል። መጋቢት ዘጠኝ በ አማራ ክልል ሰሜን ሸዋ ዞን ውስጥ አንድ ሰው መገደሉን ተከትሎ ግጭት መቀስቀሱን ቃል አቀባዩ ጠቅሰው ከሁለት ቀናት በኋላ በተፈጠሩ ጥቃቶች በሰሜን ሸዋና በኦሮሚያ ልዩ ዞን አካባቢዎች ቢያንስ ስልሳ ሺህ የሚደርስ ቁጥር ያለው ሰው መፈናቀሉን ተከትሎም ሚያዝያ ዘጠኝ እንደገና በከተሞች መሃልና በዋና ዋና አውራ ጎዳናዎች ላይ በተፈጸሙ ጥቃቶች ከቀደመውም የበለጠ ህዝብ መፈናቀሉንና መጠነ ሰፊ ጉዳት መድረሱን ፋራን ሐቅ አስረድተዋል። በዚህ የጸጥታ መደፍረስ ምክንያት የተፈናቀለውን ሰው ቁጥር ስፋት በውል ማረጋገጥ አለመቻላቸውን የሰብአዊ ረድኤት አጋሮቻቸው እንደገለጹላቸው የመንግስታቱ ድርጅት ቃል አቀባይ ጠቅሰዋል። ይሁን እንጂ በሰሜን ሸዋና በኦሮሚያ ልዩ ዞኖች ውስጥ የተፈናቃዩ ቁጥር በትንሹ 330 ሺህ መሆኑን የክልሉን ባለስልጣናት ጠቅሰው ተናግረዋል። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ወደ ስድስት ወር ገደማ የሆነውን ግጭት እንድታቆም ግፊት እያደረገች ነው። የዩናይትድ ስቴትስ ባለሥልጣናት ተባባሪ የሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም ጥሪ አቅርባለች። የዩናይትድ ስቴትስ ባለሥልጣናት እንደተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግሥት እየተባባሰ የመጣውን የሰብአዊነትና የሰብአዊ መብት ቀውስ እንዲያቆም ጫና ለማሳደር ሲባል ከሰብአዊ እርዳታዎች ውጭ ለኢትዮጵያ የምታደርገውን ድጋፍ ማቋረጧን የምትቀጥል መሆኑን አስታውቀዋል። የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ለቪኦኤ በስልክ እንደተናገሩት ጦርነቱ መቆም አለበት። ችግር ሆኖ የቆየው የሰብአዊ እርዳታ የሚሰጥበት መንገድ መከፈት ይኖርበታል ብለዋል። ትናንት ማክሰኞ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ከኬንያና ከናይጄሪያ ባለሥልጣናት ጋር በድረገጽ ተወያይተዋል። በንግግሩ ከፍተኛ አጀንዳ የነበረው ዴሞክራሲያዊ አስተዳደርን በማጠናከርና ዘላቂ ደህንነትን በመገንባት ዙሪያ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በወጡት መግለጫም አስታውቀዋል። በትግራይ ያለው ቀውስ የቀጠናው ችግር ነው፣ በአጠቃላይ ቀጠናውም ላይ አደጋ ይደቅናል በማለት የተናገሩት ጎዴክ ዩናይትድ ስቴትስ ከሌሎች የአፍሪካ መሪዎች ጋር ይህን አስከፊ ችግር ለማቆም በቅርበት እየተገናኘች ነው ብለዋል። የኮቪድ-19 ወረርሽኝ ለሁለተኛ ጊዜ በከበደ ሁኔታ እየተዛመተ ላለባት ለህንድ የተላኩ አንገብጋቢ ህክምና አቅርቦቶች ዛሬ ገብተዋል። አንድ መቶ የህሙማን መተንፈሻ አጋዥ መሳሪያዎች ወይም ቬንትሌተሮች እንዲሁም ዘጠና አምስት ከከባቢ አየር ኦክስጅን ለይተው የሚሰበስቡ መሳሪያዎችን ጭኖ ከብሪታንያ የተነሳው አውሮፕላን ዛሬ ማክሰኞ ማለዳ ኒው ደልሂ ገብቷል ሌሎች ሀገሮችም ህንድን በአጣዳፊነት የሚያስፈልጋትን የህክምና ቁሳቁስ በመላክ ለመርዳት ቃል ገብተዋል ፈረንሳይ ቬንትሌተሮችን ኦክስጅን ማዘጋጃ መሳሪያዎችና ይፈስ የፈሳሽ ኦክስጂን መያዣዎችን እንደምትልክ አስታውቃለች። ጀርመን፣ እስራኤል እንዲሁም የህንድ አጎራባችና የረጅም ጊዜ ጠበኛዋ ፓኪስታን ቫይረሱን መከላከያ ቁሳቁስ፣ መድኃኒትና መመርመሪያ አቅርቦቶችንና ቬንትሌተሮችን እንዲሁም ኦክስጂን እንደሚልኩ አስታውቀዋል። በህንድ የብሪታንያ ከፍተኛ ኮሚሽን እንዳስታውቀው በጠቅላላው በዚህ ሳምንት ዘጠኝ አውሮፕላኖች አንገብጋቢ የሆኑ የሕክምና አቅርቦቶችና መሳሪያዎችን ጭነው ህንድ ይደርሳሉ ብለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የህንድን የወረርሽኙን ይዞታ እጅግ አሳዛኝ ብለው ከመግለጽም በላይ ነው ብለዋል። በሺዎች የሚቆጠሩ ኦክስጅን ከከባቢ አየር አውጥተው የሚሰበስቡ መሳሪያዎች፣ ተንቀሳቃሽ የመስክ ሆስፒታሎችና የላቦራቶሪ አቅርቦቶችን በመላክ የተቻለንን ሁሉ በማድረግ ላይ ነን ሲሉም አክለዋል ድርጅታቸው በተጨማሪ 2600 ሰራተኞችን ወደ ህንድ እንደሚልክም አስታውቀዋል። ህንድ ዛሬ 322144 አዲስ የቫይረሱ ተያዦችን የመዘግበች ሲሆን በተከታታይ በየቀኑ ከ300 ሺህ በላይ ሲመዘግቡ ዛሬ ስድስተኛ ቀን መሆኑ ነው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃቸው የደንገረሙ ነኝ። ለዕለቱ ቀዳሚ ወዳደረግነው ርዕስ መሻገር በአሁኑ ሰዓት በሶማሌ ክልል ከሌሎች የሀገሪቱ ክልሎች በተለየ ሁኔታ የተጧጣፈ የሞባይል ባንክ አገልግሎት ፉክክር አለ። ዋነኛ መገበያያዋን ከካሽ ይልቅ የሞባይል ባንክ አገልግሎት ካደረገችው ሶማሊላንድ አጎራባች በመገኘቱ የሶማሌ ክልል ከሌሎች የሀገሪቱ ከተሞች በተለየ ሁኔታ የዳበረ የሞባይል ባንክ አገልግሎት አለው። በርካታ ነዋሪዎቹም የዚህ የባንክ አገልግሎት ተጠቃሚዎች ናቸው። በቅርቡ ወደ ሶማሌ ክልል መዲና ጅጅጋ አቅንቶ የነበረው ሪፖርተራችን አድ ሀዲስ ቸኮል የታዘበውን እንዲህ አጋርቶናል። ወደ ሶማሌ ክልሏ ዋና ከተማ ጅጅጋ ስትሄዱ በሌሎች የኢትዮጵያ ከተሞች የማታዩት አንድ ለየት ያለ ነገር አለ። የከተማዋ ዋና ዋና መንገዶችና አደባባዮች የሞባይል ባንክ አገልግሎት በሚሰጡ ድርጅቶች ማስታወቂያዎች የተሞላ ነው። የሞባይል ባንክ አገልግሎት የቁሳቁሶች ግዢና ሽያጭ፣ እንዲሁም ሌሎች አገልግሎቶች የሚያስፈልገውን ክፍያ በጥሬ ገንዘብ ሳይሆን በእጅ ስልክ በተከፈት የባንክ ሂሳብ ውስጥ ካጠራቀምነው ገንዘብ በሞባይላችን አማካኝነት የሚፈጸም ክፍያ ነው። አገልግሎቱ ከክፍያ ባሻገር ሌሎች ጥቅሞችም አሉት። ከጂጂጋ በቅርብ ርቀት የምትገኘው ሶማሌላንድ ግብይት የሚፈጸመው በዋናነት በሞባይል የባንክ አገልግሎት ከመሆኑ ጋር ተያይዞ ጂጂጋም ይኸው ባህል ከሌሎች የኢትዮጵያ ከተሞች ቀድሞ ተጋብቶባታል። ከሻይ ቡና ጀምሮ እስከ ጫትና ኤሌክትሮኒክስ እቃዎች ግብይት እንዲሁም ሌሎች የጅምላና ችርቻሮ ንግድ ስራዎች ግዥና ሽያጭም በሞባይል የባንክ አገልግሎት ይከናወናል። በጂጂጋ አሁን በጥሬ ገንዘብ በመክፈል ግዥና ሽያጭ ማካሄዱ ባይቀርም የሞባይል ግዥና ሽያጭ ግን ከየትኛው የሀገሪቱ ከተሞች ጋር ለንጽጽር በማይቀርብ ሁኔታ እጅግ የተስፋፋ ነው። ጂጂጋ ከተማ ላይ የሞባይል ባንክ አገልግሎትን አስቀድሞ የጀመረውና አሁንም በገበያው ትልቅ ትልቅ ሚና ያለው ሄሎ ካሽ ነው። ይህን አገልግሎት በመስጠት በርካታ ዓመታት አስቆጥሯል። ይሁንና ከሁለት ዓመት ወዲህ ገበያውን የተቀላቅለው ሰሀይ የሞባይል ባንክ አገልግሎት የገበያ አድማሱን በማስፋት ከሄሎ ካሽ ጋር ተቀራራቢ የሆነ የገበያ ድርሻን ይዞ ይገኛል። በያዝነው ዓመት የጅጅጋው ፉክክር የተቀላቀለው ኢብር የሞባይል ባንኪንግ አገልግሎትም ሶስተኛ ዋና ተፎካካሪ ሆኖ ብቅ ብሏል። ይህ እንግዲህ የኢትዮጵያ ንግድ ባንክን ጨምሮ ሌሎች ግዙፍ ባንኮች ከሚሰጡት የሞባይል ባንክ አገልግሎት በተጨማሪ ያለ ነው። የሞባይል ባንክ አገልግሎቱን ተደራሽ ለማድረግ በዋናነት ሶስቱ አገልግሎት ሰጪዎች ማለትም ሄሎካሽ፣ ሳሀይና ኢብር በከተማ ዋና ዋና መንገዶች የተወሰኑ መቶ ሜትሮች ርቀት በአነስተኛ ኮንቴይነሮች ወይም በየኪዮስኮቻቸው የሞባይል ባንክ አገልግሎት የሚሰጡ ወኪሎች አሏቸው። በራሱ አነስተኛ ኮንቴነር የኢብር ወኪል ሆኖ የሚሰራው አብዱራህማን ሸሪፍ ለደንበኞቹ ስለሚሰጣቸው አገልግሎት አጫውቶናል። የነስም አብዱራህማን ሸሪፍ ይባለኛል ይገኛል ብር ወኪል ነኝ። ገንዘብ ሲላክ እኛ ደግሞ እንከፍላለን፣ እንሰጣለን። የማስቀመጠው በብዛት ነው። አሁን ለምሳሌ በጃጆቹ መቶ ብር ሁለት መቶ ብር ሲሰራ አንድ መቶ ብር ያመጣል፣ ያስቀምጣል። ለምን መሰለህ ቢሩ ምንም አይቆርጥም። እስካሁን አገልግሎቱ ደስ ይላል። አሁን ለሰው አካውንት እንከፍታለን። እንደገና ደግሞ ኢ ብር ደግሞ እንትኑ ይሄዳል። በባንክ አንድ ሞቶ ብር ትቀበላለ ከዛ ወደ ባንክ ትልካለህ። አሁን ሰው ብር ይዞ እስከ ባንክ ስለመሄድ አሁን ሰው በብዛት ወቅት ስለሌለ ወስዶ እንትኑ ያስቀምጣል ባንክ እኛ ሞቶ ብር እንቀበላለን በባንክ ይለካልን። ከነኚህ ባሻገር የሞባይል ካርድ መሙላት፣ የአውሮፕላን ቲኬት መቁረጥ፣ የመብራትና የስልክ ኪራይ ወይም ቢል ክፍያ መፈጸም አገልግሎቶችንም እንደሚሰጡ አቶ አብድራማን ይናገራል። አገልግሎት ሰጪ ተቋማትና የጅምላና ችርቻሮ ሽያጭ ስራ የሚሰሩ ድርጅቶችም አብዛኞቹ ከነኚህ የሞባይል ባንክ አገልግሎት ሰጪዎች የራሳቸው መለያ ቁጥር ወይም ኮድ እየተሰጣቸው ለምርትን አገልግሎታቸው ክፍያ በሞባይል ባንክ በኩል እንደሚቀበሉ ይናገራሉ። ስራይም ሆቴል ማኔጅመንት በጣም ከካሽ መይዙ ኤሌክትሮኒክ መላክ ለከስተመርም በጣም አስፈላጊ ነገር ነው። ሰው ምን ያህል ይጠቀማል? አብዛኛው ሰው በ50 ፐርሰንት ይጠቀማል። ትኩስ ነገር የሚያዝም የሞባይል ባንክ አካውንት ሲያወጣ ያገኘ ነው። የባጃጅ ሹፌር ወጣት ታሪኩም በርካታ ደንበኞቹ ለሚሰጠው የታክሲ አገልግሎት በሞባይል ባንክ አማካኝነት ክፍያ ለመፈጸም እንደሚጠይቁት፣ ለዚህም አካውንት መክፈት እንዳስፈለገው ገልጾልናል። ከሶማሌ ክልል አልፎ ወደ ድሬዳዋ እና ሀረር ምስራቅ አድርጌ ወረዳዎች አገልግሎቱን እያሰፋ ስለሚገኙ የሰሀይል ሞባይል ባንኪንግ የባንኩ እናት ኩባንያ የሆነው ሬስ ማይክሮፋይናንስ አመራር ስለ ተቋማቸው አገልግሎት የሚነግሩን አላቸው። ስሜ አብዱከይድ አህመድ ይባላል። ስለ ማርኬቲንግ ጉዳዮችን ለ i of the Financial Institution of Nusaraw. ራይስ ማይክሮፋይናንስ ኢንስቲቱሽን በመጀመሪያ በሀገሪቱ የተቋቋመው 2014 ነበረ፣ በፈረንጅ አቆጣጠር። ያው አገልግሎቱን ግን ለመስጠት የጀመረው 2019 ነው፣ በተለየ 2020 ነው። በደንብ እዚህ በተለይ ሶማሌ ክልልን ለመንቀሳቀስ እና የተለያየ ሰርቪሶችን ወይም አገልግሎቶችን ለህብረተሰቡን ለማደረስ የጀምረው ባለፈው አመቱን ከለወጡ በኋላ ነው። ከተቋቋሜ በኋላ ባለፈው መንግስት እዚህ ስራው እንዳይጀምር ተከልክሎ ነበረ ከሶማሊያ ክልል ከለውጡ በኋላ ሙስተፌና አብይ ከመጣ በኋላ ያው አገልግሎቱን በዛ እየተሰጣ ነው አሁን ሬስ ማይክሮፋይናንስ ኢንስቲትዩሽን በነገራችን ላይ የሚሰራው እንደ ባንክ ነው እንደ ባንክ አይነቱ ነው የአነስተኛ ባንክ ነው የሚባለው ኮር ባንኪንግ የሚባል ነገር እንሰጣለን ሰሀይ ሞባይል ባንኪንግ የሬስ ማይክሮፋይናንስ ኢንስቲትዩሽን የሚሰጣቸው አገልግሎቱ አንዱ ነው እና፣ ዋነኛው ነው። የሰሀይ ሞባይል ባንኪንግ ከሚሰጣቸው አገልግሎቶች መካከል ገንዘብ መላክና መቀበል፣ ገንዘብ መቆጠብና ማውጣት፣ የስልክ ካርድ ወይም አየር ሰዓት መግዛት፣ የአውሮፕላን ትኬት መቁረጥ፣ የቴሌኮሚኒኬሽን የመብራትና የመሳሰሉ ወራዊ ክፍያዎችን ቢሮቸው ድረስ መሄድ ሳያስፈልግ መፈጸም፣ እንዲሁም በመቶዎች ወይም በሺዎች የሚቆጠሩ ሰራተኞች ላሏቸው ድርጅቶች በአንድ ጊዜ ክፍያ መፈጸም የመሳሰሉ አገልግሎቶች እንደሚሰጥ ኃላፊው አስረድተውናል። እነኛ አገልግሎቶች ከሞላ ጎደል በሁሉም የሞባይል ባንክ አገልግሎት ሰጪ ተቋማት የሚፈጸሙ ናቸው። በሶማሌ ክልል ከአምስት አመት በላይ በዘርፉ በብቸኙነት የሰራው ሄሎካሽ የተባለ ድርጅት አሁንም ድረስ በሞባይል ባንክ አገልግሎት ሰፊ የገበያ ድርሻ ያለው ሲሆን ከሁለት አመት ወዲህ ወደ ገበያው የተቀላቀሉ ሰሀይ ሞባይል ባንክ አገልግሎትም በአጭር ጊዜ በርካታ ተገልጋዮችን አፍርቶ ሄሎካሽን የመፎካከር ሊሆን እንደበቃ የጅጅጋ ከተማ ነዋሪዎች ይናገራሉ። በአብዛኞቹ ግምት አሁንም ድረስ በውስን መጠንም ቢሆን የሶማሌ ክልል የሞባይል ባንክ ገበያን የሚመራው ሄሎካሽ ሲሆን ጥቂቶች ግን ሰሀይ ይበልጣል ባይ ናቸው። እነኚህ ዋና ገበያቸውን የሶማሌ ክልል ያደረጉ ሁለቱ ድርጅቶች ገበያው ላይ የተሻለ ድርሻ ለመያዝ በሚፎካከሩበት ሁኔታ ግን በሀገር አቀፍ ደረጃ በዚሁ ዘርፍ የተሰማረው ኢብር የሞባይል ባንክ አገልግሎት ከጥቂት ወራት በፊት የሶማሌ ክልል የሞባይል ባንክ ገበያ ፉክክርን ተቀላቅሏል። በአጭር ጊዜ ውስጥ በሶማሌ ክልል 7000 ደንበኞችን ማፍራት የቻለውና ከሶማሌ ክልል ውጪ ወደ ሀረር፣ ድሬዳዋና የሶማሌ ክልል አጎራባች የኦሮሚያ ከተሞች አገልግሎቱን እያሰፋ ያለው ሳሀይ የሞባይል ባንክ አገልግሎት ህልሙ ከሶማሌ ክልል አልፎ በዘርፉ በሀገር አቀፍ ደረጃ ግንባር ቀደም አገልግሎት ሰጪ መሆን እንደሆነ የተቋሙ የገበያ ጥናት አመራር ይናገራሉ። የኦሮሚያ አወሳኝ ቦርደሮችን እነባቢሊ፣ እነሞያሌ እና እንደዚህ ነክሰኔ አካባቢው ተጀምሯል። ያው ሰዎችን እንዲያስታወቁ ክልል ውስጥ ከዛ በላ አፋር ብራንች አለን። አዲስ አበባ ሁለት ብራንች አለ፣ ፖሊ መርካቶ። አሁን ደግሞ የምናያሰበው ሀገሪቱ በሙሉ በሞባይል ባንኪንጎ አንደኛ ለመሆንና ጥራት ሰርቪስ ለማምጣት ለኢትዮጵያ እናስባለን። ቪዥናችን እና ራያችን ይሄ ነው። በሶማሌ ክልል የተስፋፋው የሞባይል ባንኪንግ አገልግሎት በሌሎች ክልሎችን በዚህ ፍጥነት ሊስፋፋ ይችላሉ? በሂደት የምና ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ ጋቢናቤ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን እያሰናዳንላችሁ ነው። ዘገባችን ይቀጥላል። በኢትዮጵያ 41 በመቶ የሚሆነው ሕዝብ ከ15 ዓመት በታች ሲሆን 28 በመቶ የሚሆነው ደግሞ ከ15 እስከ 28 ዓመት እድሜ ክልል ውስጥ የሚገኝ መሆኑን እንደ ኤሮፓያን አቆጣጠር በ2018 ዓ ምት የአሜሪካ የልማት ተቋሚ ሆነው ዩኤስኤድ አስታውቋል። ይህም ሀገሪቱን እጅግ ግዙፍ የሆነ የወጣት ቁጥር ካላቸው ሀገራት ጎራ ይመድባታል። በመጪው ምርጫ ላይም የወጣቶች ተሳትፎ በሰፊው ይጠበቃል። ኢትዮጵያውያን ወጣቶች ታዲያ መጪው ምርጫ ላይ ድምጻቸውን የሚሰጧቸው ፓርቲዎችን ከምን አንጻር እንደሚመዝኑ ጠይቄያቸው ነበረ። ምላሾቹ እንደሚከተለው ተሰናድቷል። ታምራት ዳኝ ይባላል። ጎንደር ዩኒቨርሲቲ ተማሪ ነው። እኔ በግሌ ምርጫ ስመጣ ኮንሳይደር የማረጋቸው አንደኛ አደቅ ፓርቲውን ምን ያህል ጠንካራ መንግስት ማቋቋም ይችላሉ የሀገር መምራት ይችላሉ የሚለውን ኮንሳይደር አደርጋለሁ። ሁለተኛ ነገር ደግሞ ምን ያህል የተማሩ ዜጎች አሉበት በውስጡ አበሮል ያል ብቁነታቸውን አንዱ መመዘኛ ትምህርታቸው ስለሆነ እሱን ኮንሳይደር አደርጋሉ። ከዛ ውጪ ከኋላ ያላቸውን ታሪክ ከዛ ላይ ምን ሲያደርጉ ነበር ከዚህ ምርጫ በፊት። ሁለተኛ ሰዎች፣ ምን አይነት ሰዎች ነበሩ የሚለው አያውቅም እና መስል መስኮርቶችን ተጠቅሜ ነው። በመርቀብ ከሁሉ የሚቀርመው ሰላም ነው። ልክ መጀመሪያ አሁን አሁንም ችግር የሆነበት ሰላም፣ ሀገራችን ላይ ሰላም እንዲያሰፍን እንፈልጋለን። የትኛው ተመራጭ፣ ምክንያቱም የመንግስት የመጀመሪያ ተባልሻው ሰላም ዜጎች ሰብአዊ መብትና ደህንነታቸው ማስጠበቅ ስለሆነ ማለት ከዛ የስራ ድል በቂ የስራ ድል መቅጠር መቻል አለበት። ካለ ነው ወጣት ፖፕሌሽን ዛ ስራ ስራ ጥምዙ የበዛ ስለሆነ ከቀጠና ዲፕሎማሲ አንጻር ደግሞ ስትሪክት የሆነ ቆራጥ መንግስት እንዲኖረ እንፈልጋለን። የሌሎች መንግስታት ጫና ማያድርበት የአውሮፓ ህብረት የሁሉም ጫና በነሱ ጫና ስረት የሀገሪቷን ህዝብ ጥቅም ለማስጠበቅ ቆራጥ የሆነ አመራር ማለት ነው። እኔ ስሜ ኩልስማኖ አሊ ይባላል። ዘንድሮ ነው ከአዲስ ዩኒቨርሲቲ በህግ ዲፓርትመንት የተመረቅኩት። መጀመሪያ መስፈርት ፓርቲዎቹ አሁን ያለውን አገሪት ውስጥ ያለውን ቀውስ የሰላም ቀውስ እንዴት አድርገው ነው ኦብዘርቭ እያደረጉት ያሉ ዝም ብለው የሆነ በዚህም እዚያም እየተፈጠረ ያለ ግጭት ነው ብሎ ነው የሚያስቡት፣ ወይስ የሆነ መሰረት አለው ብሎ ነው የሚያስቡት? እና እንዴት አድርገው ነው ይሄንን ነገር ለማስተካከል የሆነ ፕላን አላቸው ወይ? ታከለ የሆነ ስትራክቸር የሆነ ፕላን አላቸው ወይ ይህንን እየተፈጠረ ያለውን ነገር ለማብረድ የሚለው ነው አንዱ። ተኛ ደግሞ በብሄር ፖለቲካ የሚባለው ነገር ላይ ያላቸው አቋም ምንድን ነው? በብሄር ፌዴራሊዝም ይዞት የመጣው ነገር ያምኑበታል? ከዚህ በኋላ በዚህ መንገድ ነው የምንቀጥለው የሚለው ነገር እንዴት ጓኔ ያላቸው ስታንስ የሚለውን መመርመር ይፈልጋለሁ። ምክንያቱም እኔ እያዋጣን ነው ብዬ ራስብምና በህገ መንግስት ማሻሻልም ላይ ሆኑ ማህበረሰባችን ውስጥ ስለ ብሄር ያለን አቲቲዩድ እንዲስተካከል የሚሆን እንዴት አድርገው ነው የሚቀጥሉት የሚለውንም ነገር ማየት ይፈልጋለሁ። ሌላው ለእኔ ደግሞ በሴቶች ዙሪያ ኢኮኖሚው ላይ ያላቸው ተሳትፎ እንዲጨምር ምን አይነት እቅድ ነው ይዘው የመጡት የሚለው አያለም ማለት ነው። ሌላው ደግሞ አሁን ትግራይ ላይ ያለውን ግን እዛም ላይ ያላቸው አመለካከት ምንድን ነው የሚለ ለኔ በጣም ማስታ ያደርጋል የሚለውን ሁላ ለማየት እሞክራለሁ። ሲዘር ፍስሀ ጎንደር ዩኒቨርሲቲ። ያው ዋነኛው መስሎት ያው የዜጎች ደህንነት ነው ነው የዜጎች ደህና እኔ ደህና የምናደርግን ሴፍ Sif bueno, si ningun dinero me madre bien parti, no mejor manera un alto. Etnyomager higi, safe zone en mi parte bien, no alto. a de policía era. Ya le ya ande terminar lo patas, me sale de sacanal. Etnyomager gym sif buena zona አና ጀማል እባላለሁኝ የአዲስ አበባ ዩኒቨርሲቲ አምስተኛ ዓመት ተማሪ ነው። ምርጫ እየመጣ ነው እና እንደ ማንኛውም ኢትዮጵያ ይመለከተኛል ብዬ አስባለሁ። ይሄ ምርጫ ለሀገራችንም በጣም በጣም አስፈላጊ ኢምፖርታንት የሚባል ጊዜ ነው ይሄ ጊዜ ማለት ነው እና ለትራንዚሽን ፔሪግም በጣም ኢምፖርታንት ነው ምርጫው እና እንደ ወጣትም ያው የሀገራችን ሁኔታ እንደሚታወቀው የሰላምና የደህንነቱ ጉዳይ በጣም አሳሳቢ ነው ይሄ አሁን ባለንበት ወቅት ሜሊ ፎከስ የማደርገው አሁን እሱ ላይ ነው የትኛው ፓርቲ የማህበረሰቡን ወይም የዜጎችን ሰላምና ደህንነት ያስጠብቃል የሚለውን ማለት ነው። ከዛም በተረፈ የማህበራዊ ኢኮኖሚያዊ ሁኔታ የሚያማከለ ፓርቲ የትኛው ነው የአብዛኛውን ማህበረሰብ የኢኮኖሚ ጥያቄ፣ የፖለቲካ ጥያቄ እንዲሁም ደግሞ ማህበረሰባዊ ጥያቄዎችን የሚያነሳው ፓርቲ የትኛው ነው በሚል ወጣትም ወጣትም ዳማከለ ፓርቲ ቢሆን ይመረጣል። ስለዛ እሱ ላይ ፎከስ አድጌ ነው ማለት ነው። ግርማ ተሾመ ማ አንደኛ እኔ ምርጦ ፓርቲ ልማት ላይ የሚሰራው ወጣቶች ላይ የሚሰራው ጤና ላይ ትምህርት ላይ ፖሊሲ ላይ ሰላም ላይ ከውጭም ጎረቤትም ኢትዮጵያ ውስጥም ብሄሮች በሰላም ወጥቶ በሰላም እንዲገኝ ጠንክሮ የሚሰራበት ፓርቲ መርጣለሁ። እኛ ደግሞ የስራ ቅመት ሀገራችን ውስጥ በደንብ ስለሚታይ ተንክሮ የሚሰራው ፓርቲ መርጣለሁ። ወደ ወክለኛ ምር ፓርቲ ማለት ነው። ሌላ ነገር ደግሞ ሀገር ኢትዮጵያ የሁላችንም ሀገር ነው ብሎ የሚያስብ ብሄሮች ሁሉም ሀገር የሁላችንም ብሎ እንዲያምን ብሄሮች ላይ የሚሰራ ህዝብ ላይ የሚሰራ ፓርቲ ጭንቅላታቸው ውስጥ ቻይ ናት ሁሉም ጠንክሮ የሚሰራበት የሚያደረግ ፓርቲ ነው መርጦ ነው። ሀሳባችሁን ስላካፈላችሁ ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ቬጋናቸው ያላችሁት ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ ወደ ምዕራብ አፍሪካ እናቅና። ሴኔጋል ባለፈው ዓመት ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶችን አግዳ የነበረ ቢሆንም ሕጉ በአግባቡ ተፈጻሚ ባለመሆኑ የፕላስቲክ ቆሻሻዎች አሁንም በባህር ዳርቻዎች ላይ የሚጣሉ ሲሆን ለጤናም ጠንቅ እየሆኑ ነው። ሚያዚያ 14 ላይ ተከብሮ የነበረው የመሬት ቀን ታዲያ የተለያዩ የባህር ማዕበል ቀዛፊዎች፣ ጠላቂ ዋናተኞችና የአካባቢ ጥበቃ አቀንቃኞች ችግሩን ለመፍታት ለሌሎች ምሳሌ የሚሆን ስራ ሲያከናውኑ ውለዋል። የአሜሪካ ድምጽ ዘጋቢ አኒካ ሀምርሽላ ከዳካር የላከችውን ዘገባ ስምኝሽ የቆየ ታቀርበዋለች። ከጠርሙስ እስከ ቦርሳ፣ ከምግብ መጠቅለያዎች እስከ የአሳ ማስገሪያ መረብ የተለያዩ ከፕላስቲክ የተሰሩ ቆሻሻዎች የሴኔጋልን የባህር ዳርቻዎች ሞልተዋቸዋል። ይህ ደግሞ ለሰዎችና ለተለያዩ እንስሳት ሕልውና መሰረት የሆነውን አካባቢ እየጎዳው ይገኛል። ከፕላስቲኮቹ እየታጠበ የሚወጣው መርዛማ ኬሚካል ከባህሩ ውሃ ጋር እየተቀላቀለ በውስጡ የሚኖሩ ዓሳዎች ውስጥ ይከማቻል። እነዚህ ዓሳዎች ደግሞ ለአካባቢው ነዋሪዎች ዋና የምግብ ምንጭ ናቸው። የሴኔጋል የሕብረተሰብ ጤና ሚኒስትር ከፕላስቲኩ የሚወጣው ብክለት ለመሃንነት፣ ለልብ በሽታ ካንሰርና ሌሎች ተያያዥ የጤና ችግሮች ያጋልጣል ብሎ ያምናል። የሚኒስቴር መስሪያ ቤቱ የህብረተሰብ ጤና ዳይሬክተር የሆኑት ዶክተር ማሪ ካምሴ ኒጎምንዳዬ ስለ ጉዳዩ ሲያስረዱ ይህን ይላሉ። ፋብሪካዎች የሚጠቀሟቸው እነዚህ ሁሉ ምርቶች በጣም አደገኛ ሊሆኑ ይችላሉ። የሚያደርሱት ብክለት ሁሉንም የሰውነት ክፍሎቻችንን ሊያጠቃ ይችላል። በተለይ እንስሳቶችን። ከሁሉ በላይ ግን በተለያዩ ጥናታዊ ፊልሞች ላይ እና ምርምሮች ላይ እንዳያችሁት በባህር ዙሪያ ያለውን ህይወት የበለጠ ይጎዳል። በሁለት ሺ ሰባት ዓ.ም የሴኔጋል መንግስት መልሰው ጥቅም ላይ መዋል የማይችሉ የፕላስቲክ ምርቶችን መጠቀም የሚከለክል ህግ አውጥቶ የነበረ ቢሆንም ብዙም ግን ለውጥ አላመጣም። ህጉ ሌሎች የፕላስቲክ ኩባያዎችን፣ ሳህኖችን፣ ቦርሳዎችንና ጠርሙሶችን የሚመለከቱ ተጨማሪ ህጎች እንዲወጡ መንገድ የሚከፍት ሲሆን በ2012 ዓ ም ተግባራዊ እንዲሆን ተደርጎ ነበር። ሆኖም ግን እስካሁን ተፈጻሚ መሆን እንዳልቻለ ዜሮ ዌስት ሴኔጋል የተሰኘ መንግስታዊ ያልሆነ ድርጅት ፕሬዝዳንት የሆነችው አይሻ ኮንቴ ታስረዳለች። et il n'y a pas forcément suffisamment d'informations. በሚፈለገው ደረጃ በቂ መረጃ የለም። ህብረተሰቡ፣ ተጠቃሚዎቹ ስለ ህጉ መውጣትና በውስጡ ስላሉት ነገሮች በትክክል አያውቁም። ባለፈው አመት ተፈጻሚ የተደረገው ህግ አንድ አመት መሙላቱን አስመልክቶ በዚህ አመት በተከበረው የመሬት ቀን ላይ የዳካር ጠላቂ ዋናተኞች ክለብ አባላትና የተለያዩ አቀንቃኞች የባህር ዳርቻዎችን የማጽዳት ስራ ሰርተዋል። የዚህ ሴኔጋልን እናጽዳ የተሰኘው ዘመቻ አካል የሆነው ካዲም ዲዮፍ በዕለቱ የፕላስቲክ ልብስ በመልበስ ጽዳቱን ሲያከናውን የነበረ ሲሆን ይህን ያደረገው በአካባቢው ህብረተሰብ ላይ ተጽዕኖ ለመፍጠር መሆኑን ያስረዳል። እኛ ዜጎች ይህን ማድረግ እንችላለን። ዜጎች ስል የሴኔጋል ብቻ ሳይሆን የዓለም ዜጎች ማለቴ ነው። ሁሉም ሰው አካባቢውን መጠበቅ አለበት። ያንኑ ነው ማድረግ ያለብን። ያ እስከሚሆን ድረስ ዲዮፍና ሌሎች የአካባቢ ጥበቃ አቀንቃኞች ጽዱ ሴኔጋልን ለማየት ዘመቻቸውን ይቀጥላሉ። በአኒካ ሐመርሽላ ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Ești de el În coala zlă și leț Hien Să cum e mimola Că tu ai de lămâ keinen ba kein ich sei የዛሬ የጋቢና ቪ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪያማሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ጋቢና ቪ የአት ቪኒስ ዶትኮም የኢሜል አድራሻችንን ተጠቀሙ። 202076379 በዋትሳፕ መስመራችን ላይ የድምጽ ወይም የጽሁፍ መልእክት ካደረሳችሁን እርስናል። አስተናጋጃችሁ ኤደን ገረመው፣ አቀናባሪው ኤልያስ አስማረ፣ የፕሮግራም አርቶቱ ደግሞ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግድ ሊወስዳችሁ አምሽተናል። አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደናደሩ